ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። የራያ ማንነት ጥያቄ ምላሽ ያገኝ የሚል ሰላማዊ ሰልፍ ተካሄደ። አንደኛ ፖለቲካዊ ስልጣናቸውን ተጠቅመው የነጠቁትን ማንነት ለሚመለከታቸው የሀገራችን ፖለቲከኞች ማስገንዘብ ነው። በሁለተኛ ደረጃ ደግሞ የዓለም አቀፍ ማህበረሰብ የውስጥ ለውስጥ ጫናችንን እንዲገነዘብ ማድረግ ነው። በሶስተኛ ደረጃ ደግሞ በእኛ ማንነት ዙሪያ ላይ የተለያዩ ጥቅም ፍላጎት ያላቸው አካላት የእኛን እውነተኛ ማንነትና ፍላጎት ስላላወቁት ይህንን ነገር ልናስገነዝብበት የምንችልበትን እድል መፍጠር ነው። ከሰልፈኞቹ የአንዱን ድምፅ ነበር የሰማችሁት። ሰልፉን በተመለከተ ትግራይ ክልል ያወጣውን መግለጫ ያካተተ ሙሉ ዘገባ በዕለቱ አቢርስ ይቀርባል። ሰኞ መጋቢት 11 2015 ዓ.ም። ጤና ይስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን በርከት ካሉ ቅንብሮችና ወቅታዊ ዘገባዎች ጋር ለምሽቱ ያሰናዳች ያሰናዳናቸውን ይዘን የምሽቱ አስተናጋጃችሁ አሉላ ከበደ፣ የቅንብሩ መሪ ኤልያስ አስማረ ዚነባ አብዱራህማን ደግሞ በቴክኒክ ምህንድስናው ተሰይመዋል። እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና ከእንግዳ ወልዴ። መልካም ምሽት። ጤና ስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ ከምሽቱ ዜና ጋር እንግዳ ወልዴ ነኝ። የሱዳን ወታደራዊ መሪዎችና የዲሞክራሲ አቀንቃኝ ኃይሎች ከመጪው መያዝያ 3 ጀምሮ በሲቪል የሚመራ መንግሥት ለማቋቋም መወሰናቸውን ሁለቱንም ወገኖች የሚወክሉ ቃል አቀባይ አስታውቀዋል። ባለፈው ታህሳስ ወር ላይ የተደረሰው ስምምነት መጋቢት 23 ቀን እንደሚፈረምና ከቀናት በኋላም አዲስ የሽግግር ሕገ መንግሥት እንደሚፈረም ቃል አቀባዩ ካሊድ ኦማር በጋዜጣዊ መግለጫ ላይ ተናግረዋል። በጥቅምት 2013 በጀኔራል አብደልፈታህ አልቡርሃን የሚመራ ወታደራዊ መፈንቅለ መንግስት በምዕራባውያን ይደገፍ በነበረው መንግስት ላይ ከተደረገ በኋላ ሱዳን ቀውስ ውስጥ ከርማለች። መፈንቅለ መንግስቱ የተደረገው አገሪቱን ለ30 ዓመታት የገዙት ኦማር አልበሽር በአመፅ በተወገዱ በሁለት ዓመቱ ነበር። በመጪው ሚያዝያ 3 2015 የሽግግር ሥልጣን ያላቸው ተቋማት መመስረት እንደሚጀምሩ ቃል አቀባዩ ጨምረው ገልጸዋል። በሱዳን ባለፈው ታህሳስ ወር ላይ የተደረሰው ስምምነት ተግባራዊ እንዲደረግ ግፊት ሲደረግ ቆይቷል። የጸጥታ ዘርፉን ማሻሻልና የሽግግር ፍትህን በሚመለከት አሁንም መፍትሄ ያላገኙ ጉዳዮች መሆናቸውን የአሶሴትድ ፕሬስ ዘገባ አመልክቷል። ከዘጠኝ የዲሞክራሲ አቀንቃኞች፣ አንድ የጦሩ ተወካይ እንዲሁም አንድ አፋጣኝ ረዳት ኃይሎች ከተባሉት የተውጣጣው አስራ አንድ አባላት ያሉት ኮሚቴ የመጨረሻውን የስምምነት ሰነድ እንዲያዘጋጅ ስራ ተሰጥቶታል። አፋጣኝ ረዳት ኃይሎች የተባለውና በአስር ሺህ 10 የሚቆጠር አባላት ያሉት ሰራዊት መሪ ጄኔራል መሐመድ ሀምዳን ደጋሎ በሲቪል ሽግግሩ ሂደት ከፊት እንደሚሰለፉ ይጠበቃል። ደጋሎ ከሌሎች የሰራዊቷ መሪዎች ራሳቸውን አግልለው ከሲቪል ፖለቲካዊ ቡድኖች ጋር ተቀራርበው በመስራት ላይ ሲሆኑ፣ ይህም ከሽግግር ሂደቱ በኋላ በሱዳን ፖለቲካ ውስጥ ዋና ተዋና ሆነው እንዲቀጥሉ ያስችላቸዋል ተብሏል። ባለፈው ሳምንት በተከሰተው ፍጥጫ ዳጋሎ ሰራዊታቸውን ካርቱም ውስጥ ማስፈራቸው ይታወሳል። ሱዳን ወደ ሲቪል አስተዳደር የምትመለስ ከሆነ ከወታደራዊ መፈንቅለ መንግስቱ ወዲህ ተቋርጦ የነበረው ዓለም አቀፍ እርዳታና የገንዘብ ፍሰት እንደሚቀጥል ይጠበቃል። የኑሮ ውድነት እጅግ በመናሩ ምክንያት ተማርረው ሰልፍ በወጡ ኬንያውያን ላይ ፖሊስ አስለቃሽ ጭስ ሲተኩስ፣ ሰልፈኞቹ በአጸፋው ድንጋይ ሩረዋል። በተቃዋሚ ፓርቲ በተጠራው ሰልፍ የናይሮቢና ቢያንስ አንድ የሌላ ከተማ ነዋሪዎች መሳተፋቸው ሲታወቅ ፕሬዚደንት ሩቶ ስልጣን ከያዙ ወዲህ የመጀመሪያው ነው ተብሏል። ፖሊስ ለሰልፉ ፍቃድ ያልሰጠና መንግስትም እርምጃ እንደሚወስድ ያስጠነቀቀ ቢሆንም የተቃዋሚው መሪ ራይላ ኦዲንጋ ግን ሰልፉ በታቀደለት መሠረት እንዲካሄድ ጥሪ አድርገዋል። ኬንያውያን በብዛት ወጥተው በአገሪቱ የተካሄዱ ያሉ ነገሮች እንዳላስደስቷቸው ማሳወቅ አለባቸው ሲሉ ተደምጠዋል። ኦዲንጋ ለደጋፊዎቻቸው እሁድ ዕለት ባስተላለፉት መልእክት በማዕከላዊ ናይሮቢ እና በሌሎች የከተማዋ ስፍራዎች በመንግሥት ቢሮዎች አካባቢ በተሰባሰቡ ሰልፈኞች ላይ ፖሊስ አስለቃሽ ጋዝ ተኩሷል። በሕግ መወሰኛ ምክር ቤቱ የአነስተኛ ቁጥር መቀመጫ ያለው ፓርቲ መሪ የሆኑት ስቲዋርት ማትዛዮን ጨምሮ ሁለት የምክር ቤት አባላትና ሌሎች ሁለት ደርዘን የሚሆኑ ሰልፈኞች በፖሊስ መያዛቸውን የኤኤፍፒ ዜና ወኪል ዘግቧል። ዝቅተኛ የኑሮ ደረጃ ላይ የሚገኙ ሰዎችና የኦዲንጋ ጠንካራ ደጋፊዎች በብዛት በሚገኙበት ኪቤራ በተባለው የናይሮቢ ክፍል ያሉ ሰልፈኞች ጎማ ሲያቃጥሉ ፖሊስ በውሃ በትኗቸዋል። በመሠረታዊ የፍጆታ ዕቃዎች ውድነት የመገበያ ገንዘብ የሆነው ሺሊንግ ከዶላር አንጻር እጅግ በመውረዱና በተከሰተው ከፍተኛ ድርቅ ምክንያት ኬንያውያን ኑሮ ተጭኗቸዋል። በሰሜን ምስራቅ ናይጄሪያ በእስላማዊ አክራሪዎች የተሰነዘረውን ጥቃት የጸጥታ ኃይሎች መመከታቸው ሲነገር፣ በሌሎች አካባቢዎች ደግሞ በርካታ የምርጫ አስፈጻሚዎች መጠለፋቸው ታውቋል። ለአገረ ገዢነት የተደረገው ምርጫ ውጤት እየተንጠባጠበ በመገለጽ ላይ ሲሆን በሌጎስ ግዛት ተቀማጩ አገረ ገዢ ደግመው ሳይመረጡ እንዳልቀረ ተዘግቧል። በአንዳንድ ቦታዎች እውከት ተከስቶ እንደነበር መረጃ እንደደረሳቸውና ጉዳዩን እያጣሩ መሆኑን የምርጫ ቦርድ ኮሚሽን ቃል አቀባይ ትናንት አስታውቀዋል። አንድ የምርጫ አስፈጻሚ ሲገደል፣ ሌሎች ደግሞ ወከባና እንግልት ሲገጥማቸው፣ አንዳንዶች ደግሞ ለሆስፒታል በቅተዋል ብለዋል ቃል አቀባዩ። 36 ከሚሆኑት የናይጄሪያ ግዛቶች 28 የሚሆኑት ቅዳሜ ዕለት የአገር ገዢ ምርጫ ያከናወኑ ሲሆን አንድ ሺህ በሚሆኑ የምርጫ ክልሎች ደግሞ የህዝብ ተወካዮች ምርጫ ተካሂዷል። የናይጄሪያ ህገ መንግሥት ለአገረ ገዢዎች ከፍተኛ ሥልጣንና ያለመከሰስ መብት የሚሰጥ ሲሆን ይህም በግዛታቸውም ሆነ በፌዴራል ደረጃ ከፍተኛ ተጽዕኖ ያላቸው ያደርጋቸዋል። የቀዳሚው ምርጫ የተካሄደው በቅርቡ የተደረገውንና የገዢው ፓርቲ ተወካይ ቦላ ቲንቡ አሸናፊ የሆኑበትን ውጤት ተቃዋሚዎች እንደማይቀበሉ መግለጻቸውን እየቀጠሉ ባለበት ወቅት ነው። በሰሜን ምስራቅ ናይጄሪያ ቦርኖ ግዛት በእስላማዊ መንግሥት የሚደገፉ አክራሪዎች የምርጫ ቆጠራ በሚካሄድበት ማዕከል ላይ ጥቃት የሰነዘሩ ሲሆን የጸጥታ ኃይሎች ጥቃቱን መክተው በርካቶችን እንደገደሉ የአካባቢው ባለሥልጣናት እና ነዋሪዎች ተናግረዋል ሲል አሶሴትድ ፕሬስ ዘግቧል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። እህል በጥቁር ባህር ወደቦች በኩል ከዩክሬን እንዲወጣ ያስቻለውና ከሞስኮ ጋር የተደረሰው ስምምነት የጊዜ ገደብ ሊያበቃ በተዳረሰበት ዋዜማ ባለፈው ዓርብ የመንግስታቱ ድርጅት የሰብዓዊ ጉዳዮች ኃላፊ ስምምነቱ እንዲራዘም ጠይቀዋል። የስምምነቱ መራዘም ዓለም አቀፍ የምግብ አቅርቦትን ለማረጋገጥና የእህል ዋጋን ለማረጋጋት አስፈላጊ ነው ብለዋል ኃላፊው። በተባበሩት መንግስታት ድርጅት የሩሲያ አምባሳደር በበኩላቸው ሞስኮ ስምምነቱን ለማደስ ዝግጁ ብትሆንም የምታድሰው ለስልሳ ቀናት ብቻ መሆኑን ተናግረዋል። ይህም መራዘም ከነበረበት 120 ቀናት ግማሹ መሆኑ ነው። ባለፈው ሐምሌ በቱርክና በተመድ አደራዳሪነት ከሩሲያና ዩክሬን ጋር ለ120 ቀናት የተደረሰው ስምምነት የዓለም የዳቦ ቅርጫት ከሆነችው ዩክሬን በጥቁር ባህር በኩል እህልና ማዳበሪያ እንዲወጣ አስችሏል። የመጀመሪያው ስምምነት ባለፈው ዳር ለ120 ቀናት ታድሶ የነበረ ቢሆንም ባለፈው ቅዳሜ አብቅቷል። በተባበሩት መንግስታት ድርጅት የሩሲያ አምባሳደር ቫሲሊ ኔቤንዚያ እንዳሉት የስምምነቱን ውጤታማነት ለመገምገም ክሬምሊን የጊዜ ርዝመቱን ማሳጠር እንደምትሻ ተናግረዋል። የተመድ የሰብአዊ ጉዳዮች ኃላፊ ማርቲን ግሪፊት በጸጥታው ምክር ቤት ሲናገሩ እንዳሉት ከዩክሬን የወጣው እህል በዓለም የእህል ዋጋ እንዲቀንስ አስተዋጽኦ አድርጓል። ካለፈው ነሐሴ ወዲህ 25 ሚሊዮን ሜትሪክ ቶን እህል ከዩክሬን መውጣቱን ግሪፊት ጨምረው ገልጸዋል። ስምምነቱ ባለፈው አምሌ ከተፈረመ በኋላ ወደ ኢትዮጵያና ሌሎች በድርቅ ወደ ተጠቁ አገራት በመቶ ሺህ የሚቆጠር ስንዴ መላኩ ይታወቃል። ኢትዮጵያ ስንዴ ተልኳል መባሉን በማጣጣል አገሪቱ ስንዴ ወደ ውጭ ገበያ መላክ መጀመሯን ጠቅላይ ሚኒስትር አብይ አህመድ ሲናገሩ ተደምጠዋል። አጨቃጨቂ የሆነኑና እንግሊዝ ጥገኝነት ጠያቂዎችን ወደ ሩዋንዳ ለመላክ ያላትን ዕቅድ በተመለከተ ለመነጋገር የአገሪቱ የውስጥ ጉዳይ ሚኒስትር ባለፈው ቅዳሜ ሩዋንዳን ጎብኝተዋል። የእንግሊዝ የውስጥ ጉዳይ ሚኒስትር የሆኑት ሱኤላ ብሬቨርማን ከሩዋንዳው የውጭ ጉዳይ ሚኒስትር ቪንሰንት ቢሩታ ጋር ከተገናኙ በኋላ የዕቅዱ አስፈላጊነት ላይ ተነጋግረዋል። ስደተኞቹ ለብዝበዛ የሚጋለጡበትን መንገድ ይቀንሳል ሲሉ ተደምጠዋል። የእንግሊዙ የውስጥ ጉዳይ ሚኒስትር የእንግሊዝ ወግ አጥባቂ መንግሥት ወደ አገሪቱ የሚደረገውን ፍልሰት ማቆም ይሻል። አዲስ ፍልሰተኞች ወደ አገሪቱ ለመግባት እንዳይሞክሩ በሚል ወደ ሩዋንዳ ተላልፈው የሚሰጡበት ስምምነትን ሁለቱ ወገኖች ባለፈው ዓመት ተፈራርመዋል። ባለፈው የፈረንጆች ዓመት ከ45 ሺህ በላይ ፍልሰተኞች በጀልባ እንግሊዝ ገብተዋል። ከሁለት ዓመት በፊት እንግሊዝ የገቡት ፍልሰተኞች ቁጥር 8500 ነበር። በአዲሱ ዕቅድ መሠረት በጀልባ ወደ እንግሊዝ የሚገቡ ፍልሰተኞች ተይዘው ወደ ሩዋንዳ ይወሰዳሉ። የጥገኝነት ጥያቄያቸው ተቀባይነት ካገኘ ሩዋንዳ እንዲቆዩ ይፈቀድላቸዋል። 170 ሚሊዮን ዶላር ይፈጃል የተባለው እቅድ ሕጋዊ ሙግት የገጠመው ሲሆን እስካሁን በቅዱ መሰረት ወደ ሩዋንዳ የተላከ ፍልሰተኛ የለም። በመጨረሻ አድማጮች ከስድስት ዓመታት በፊት በእንደ አውሮፓውያን አቆጣጠር 2016 ኒጀር ውስጥ ተጠልፎ የነበረው አሜሪካዊው ረድኤት ሠራተኛ ጄፍሪ ዊድኪ እና ፈረንሳዩ ጋዜጠኛ ኦሊቪዬ ዱቧ ተለቃው ኒያሚ አውሮፕላን ጣቢያ መድረሳቸውን መመልከቱን የኤፍፒ ጋዜጠኛ በሪፖርቱ አመልክተዋል። ጠባቂውን ከገደሉ በኋላ የረዴ ሰራተኛውን ታጣቂዎች ወደ ማሊ ጠረፍ እንደወሰዱት ሲገመት ስለተለቀቀበት መንገድ ብዙም መረጃ አልተገኘም አሜሪካ ለኒጀር ምስጋና እንዳቀረበች ለማወቅ ተችሏል ከሁለት ዓመታት በፊት ሳህል ውስጥ በጂሃዲስቶች ተጠልፎ የነበረው ፈረንሳዊ ጋዜጠኛ ኦሊቬ ዲቧም በተመሳሳይ መለቀቁ ታውቋል አድማጮች ለምሽቱ ያዝነው ዜና በዚሁ ተጠናቋል ከቀሪ ዝግጅቶቻችን ጋር አብራችሁን አምሽው መልካም ምሽት እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። ዛሬ ሰኞ መጋቢት 11 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ፣ የዌብና መገናኛ ቅንብሮች አቀናባሪ ወይም አሰናጃዋ አባየሁ ገበያው፣ የዕለት ዋና አዘጋጅ ጽዮን ግርማ ናት። የስቱዲዮ ምስልና ድምፅ አቀናባሪዎችን ደግሞ ጆና ከሚንግስ ነው። ወደ ዕለቱ አቢረስ ከማምራታችን አስቀድሞ ታዲያ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻን በለ እና ከፕሪቶሪያ የሰላም ስምምነት መፈረም በኋላ አሜሪካውያኑ ከኢትዮጵያ ጋር ያለውን ግንኙነቱ መልሶ ለማደስ እና ቀድሞ ወደነበረው ደረጃ ለማድረስ በሙሉ ኃይል የተመለሱ ይመስላል። ዶክተር ደረሰ ጌታቸው በኒውዮርኩ ኢዮና ዩኒቨርሲቲ የማህበረሰብ ጥናት ተባባሪ ፕሮፌሰር ናቸው። በቅርቡ ሁለት የአፍሪቃ አገሮችን የጎበኙት የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን የኢትዮጵያ ጉብኝት ፋይዳ ከሚዳስስ ቅንብር የተወሰደ ነው። ሙሉ ምልልሱ በሁለተኛው አጋማሽ ነው የሚቀርበው፣ ጠብቋቸው። አሁን በቀጥታ ወደ ዕለቱ አብይ ርዕስ የራያ ማንነት ጥያቄ ምላሽ ያገኝ የሚል ሰላማዊ ሰልፍ ተካሄደ። ከማንነት ጋር ተያይዘው ለሚነሱ ጥያቄዎች መንግሥት አፋጣኝ ምላሽ እንዲሰጥ የሚጠይቅ ሰላማዊ ሰልፍ ነው በትላንትናው ዕለት የተካሄደው። ሰልፉን በተመለከተ የከተማዋን ነዋሪዎች በስልክ ያነጋገረው ዘጋቢያችን መስፍን አራጌ ዝርዝሩን ይዘዋል። የሰልፉ አስተባባሪና የራያ ማንነት አስመላሽ ኮሚቴ ሕግ ክፍል ባልደረባ ይርጋ ሞላ ሰላማዊ ሰልፉ ሶስት አላማዎች እንዳሉት ገልጸዋል። አንደኛ ፖለቲካዊ ስልጣናቸውን ተጠቅሞ የነጠቁትን ማንነት ለሚመለከታቸው የሀገራችን ፖለቲከኞች ማስገንዘብ ነው። በሁለተኛ ደረጃ ደግሞ የዓለም አቀፍ ማህበረሰብ የውስጥ ለውስጥ ህጻናችንን እንዲገነዘብ ማድረግ ነው። በሶስተኛ ደረጃ ደግሞ በእኛ ማንነት ዙሪያ ላይ የተለያዩ ጥቅም ፍላጎት ያላቸው አካላት የእኛን እውነተኛ ማንነትና ፍላጎት ስላላወቁት ይህንን ነገር ልናስገነዝብበት የምንችልበትን እድል መፍጠር ነው። አስተባባሪው ለረጅም ዓመታት ከማንነት ጋር ተያይዞ ላነሳ ነው ጥያቄ የፌዴራል መንግስቱ አፋጣኝ ምላሽ አልሰጠንም ይላሉ። በፌዴሬሽን ምክር ቤትም በተለያዩ ማቃሎች ፍላጎታችንን የህዝቡንም፣ እንዲሁም ድን አሰባስበን አስገብተናል። ግን ምላሽ አላገኘንም። ፍጥነት የለውም መንግስቱ። ቸኮለ የተባሉ ከኮረማ አካባቢ የመጡ የሰልፉ ተሳታፊ በበኩላቸው መንግስት በቅርቡ ከህወሀት ጋር ያደረገው የሰላም ስምምነት መልካም ቢሆንም ብዙ ነገሮች ግልጽ እንዳልሆኑ እና በዚህም ስጋት ገባቸው ጠቁመዋል የፌዴራል መንግስቱ የህዝቡን ጥያቄ በጊዜው መመለስ መቻል አለበት ነው ህዝቡ አሁንም ፍራስትሬሽን አለበት መንግስት እርቅ በሚል ሰበብ መልሶ ይሰጣቸው ይሆን የሚል የውስጥ ጥርጣሬ ያሳድራል ህዝቡ እኛን እዚህ ጨርሰው ወዛ በኋላ ነው ይህን ቦታ ሊያስረክባቸው የሚችለው እንጂ በምንም አይነት አምር ነው የሚለው ያለው የማንነት ጥያቄ በሚነሳባቸው ወልቃይትና የራያ አካባቢዎች የሚገኙ የመንግስት ሰራተኞችን በስሩ አቅፎ ደሞዛቸውን በመክፈል ላይ መሆኑን የአማራ ክልል ምክር ቤት በቅርቡ ባካሄደው መደበኛ ጉባኤ ላይ በመግለጹ ይታወሳል የአሜሪካ ድምፅ ከዓመታት በፊት ወደ አካባቢው ተንቀሳቅሶ በሠራው ዘገባ ላይ ከራያ ማንነት ጋር ተያይዞ አማራነን የሚሉ አማራም ትግራይም አይደለንም የራሳችን ማንነት አለን የሚሉና እንደ ሌላው የትግራይ ክፍል ባንለማም ለማም ትግራይነን የሚሉ ወገኖች ስለመኖራቸው ጠቅሶ ነበር የአላማጣ ከተማ ጊዜ አስተዳደር ከንቲባና የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ መሆናቸውን የተናገሩት ኃይሎ አበራ ሰልፉ በብዙሃኑ ይሁንታ የተካሄደ ነው ይላሉ ለፌዴራል መንግስቱም የራያ ህዝብ ፍላጎት ምን እንደሆነ እንዲገነዘብ እና በአስቸኳይ ውሳኔ እንዲሰጠው ለማድረግ፣ ኢትዮጵያ ታሸንፋለች ብለው ለሚያምኑ የትግራይ ተወላጆች በጭፍን በመጥናት ወይም በሌላ ምክንያት ሳይሆን ተፈጥሯዊ ማንነታችን እኛ ራያ ወሎ አማራዎች መሆናችንን ለማስረገጥ እና ፍላጎታችንም ወደ ጥንቱ ማንነታችን ለመመለስ በማሰብ ይሄን ሁኔታ ተገንዝበው ከጎናችን እንዲሰለፉ፣ በትግራይ እና በአማራ ህዝቦች መካከል ቅራኔ እንዲፈጠር የሚሰሩ ኃይሎች እጃቸውን እንዲሰበስቡ፣ የአማራ ህዝብም የትግራይ ህዝብም ከቋንቋ ባለፈ በሁሉም ነገር አንድ የሆነ ህዝብ ነው። ይህን ህዝብ ፈጠራ በሐሰት ትርፍ እያጣሉት ለመምጣት ሞክረዋል ግን አልተሳካላቸውም። ስለዚህ አሁን የሚሻለው ምንድን ነው? እውነታውን ተቀብሎ ውሳኔ መስጠት ነው። በሌላ በኩል የአሜሪካ ድምፅ የትግርኛ ክፍል ባልደረባ ገብረ ገብረ መድን ያናገራቸውና ስማቸው እንዳይጠቀስ ድምጻቸውም አየር ላይ እንዳይውል የጠየቁ ሁለት የአላማጣ ከተማ ነዋሪዎች በዚህ ሰልፍ ላይ የተሳተፉት ሰልፈኞች ከአማራ ክልል ሌሎች ከተሞች በአስር በተቆጠሩ አውቶቡሶች ተሳፍረው እየገቡ መሆናቸውን ተናግረዋል። በተጨማሪም ሰልፈኞቹ አላማጣ ከተማ የሚኖሩ የትግራይ ተወላ ወላጆችን በጥፊና በእርግጫ ሲመቱ፣ እንዲሁም አጸያፊ ስድር ቤት ተቀላቀለ የማሸማቀቅ ተግባር ሲፈጽሙ መመልከታቸውን ገልጸዋል። አዲስ አበባ ከተማ የሚኖርና አላማጣ ከተማ የሚኖሩ ቤተሰቦቹ የነገሩትን ጠቅሶ ለገብረ ገብረ ምድን አስተያየቱን እየሰጠው ሌላው ግለሰብም ተመሳሳይ ነገር ከቤተሰቡ መስማቱን ገልጿል። የጊዜ አስተዳደሩ ከንቲባ ግን በሰልፉ ምክንያት በትግራይ ተወላጆች ላይ የደረሰ ጉዳት አለመኖሩን ጠቅሰዋል። አላማጣ ላይ በዚህ በሰላማዊ ሰልፉ ምክንያት የሚሉት ሰው ካለ ስሙን ይጥቀሱልን፣ ማስረጃውን ያቅርቡ ያቀረቡልን አይደለም። ተመታ ዘንቡም እሽ የተባለ ሰው የለም። የትግራይ ተወላጆች በነፃነት በሰላም አላማጣ ላይ እየኖሩ እንኳን አይደለም ጉዳት ምንም አይነት ነገር የደረሰ የለም። ያው የተለያዩ የትግራይ ሚዲያዎች የለመዱትን የሀሰት ፕሮፓጋንዳ ነስተዋል። ትናንት የትግራይን ሕዝብ በሀሰት ፕሮፓጋንዳ ለችግር ለመከራ፣ ለእልቂት ዳርገውታል። ዛሬ ደግሞ በበሬ ወለደ ውሸታቸው እውነቱ የማይጋለጥ መስሏቸው የትግራይን ሕዝብ ለማወናበድ አላማጣ ላይ ንጹሀን ተጋሩ በአደባባይ ተገደሉ ብለው በሚዲያቸውም መግለጫም ሁሉ የሰጡበት ሁኔታ አለ የተፈጸመ ወንጀል የለም። ከንቲባው ሰልፈኞቹ ከሌላ አካባቢ የመጡ ናቸው የሚለውን አስተያየት ጣጥለውታል። ከጎጃም ከጎንደር አመጡ ከወልዲያ ሰላሳ ሺህ አመጡ ብለውም በሚዲያቸው ለቀውታል። የሚገርመው ነገር አንድ መኪና በአማካይ አርባ ወይም ሀምሳ ሰው ነው የሚጭነው። ሰላሳ ሺህ ሰው ወደ አላማጣ መጣ ማለት ከስድስት መቶ እስከ ስምንት መቶ መኪና ተንቀሳቅሷል ማለት ነው። እንግዲህ ከስድስት መቶ እስከ ስምንት መቶ መኪና የሚሆን ከተንቀሳቀሰና ሰው ጭኖ ከሄደ በአደባባይ የሚታይ ነው። አንድም መኪና ከወደ ወልዲያም ይሁን ከጎጃም ይሁን ከጎን ተጭኖ የመጣ ካለ ፎቶግራፍ ወይም በቪዲዮ ለዓለም ህዝብ ለትግራይም ህዝብ በማስረጃ ያቅርቡልን። የመጣው ህዝብ ውስጥ ተመለሰ። ንፋስ ነው? በአውሮፕላን ነው? በምንድን ነው የወጣው? የአሜሪካ ድምፅ ከዓመታት በፊት ወደ አካባቢው ተንቀሳቅሶ በሰራው ዘገባ ላይ ከራያ ማንነት ጋር ተያይዞ አማራንን የሚሉ አማራም ትግራይም አይደለንም የራሳችን ማንነት አለን የሚሉና እንደ ሌላው የትግራይ ክፍል ባንለማም ትግራይንን የሚሉ ወገኖች ስለመኖራቸው ጠቅሶ ነበር። ህወሀት የሰሜኑ ጦርነት ከመቀስቀሱ በፊት አካባቢዎቹ በትግራይ ክልል መተዳደራቸውንና ህገ መንግስቱን ማጣቀስ የይገባኛል ጥያቄ ሲያነሳ የተዳደር ነው በህዝብ ፍላጎት ሳይሆን በመቃ ነው። ህገ መንግስቱም ቢሆን አካባቢዎቹን ከጠቀለለ በኋላ የወጣ ነው በማለት የሚሞግቷሉ። አቶ ሀይሉ ኢትዮጵያ በምትተዳደርበት ህገ መንግስትም ቢሆን ጥያቄያቸው መልስ ሳያገኝ መቆየቱን ጠቅሰዋል። ራሳቸው ባወጡት ህገ መንግስትን ጥያቄ ቀርቦ ለጥያቄዎች መልስ የሰጡት ጥይትና ግድያ ነው። ፍላጎታችን አማራ እንሆን ሳይሆን አማራ ነን የሚል ጥያቄ አንገበል ተነሳ ካላማጣ ከተማ ከራያ አላማጣ፣ ራያ፣ ባላ፣ ጨርጭ ጭር ዋጃ፣ ጥሙጋ፣ ኦፍላ፣ ኮረምና ከአካባቢው የገጠር ቀበሌዎች የተሰባሰቡ በሰልፉ ላይ ተሳትፈዋል ተብሏል። ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ። መስፍንን ለዘገባው አመሰግናለሁ። አድማጮች፣ ሰልፈኞች ለፌዴራሉ መንግስት ጥያቄ ያነሱበትን በተመለከተ የኮሚኒኬሽን ጉዳዮች ሚኒስቴር ምላሽ ለማግኘት ሙከራ በማድረግ ላይ እንገኛለን። እንደተሳካልንም እናቀርባለን። በሌላ በኩል ይህን ሰልፍ አስመልክቶ የትግራይ ክልል የኮሚኒኬሽን ቢሮ ዛሬ ባወጣው መግለጫ ትላንት መጋቢት 10 2015 ከጉባ ላፍቶ ወልዲያና ቆቦ ወረዳዎች ከተለያዩ አማራ ክልል ከተሞች ከአካባቢው ብዙ ሕዝብ በማመላለስ በአላማጣ ከተማ ተቀባይነት የሌለው ሰልፍ ተካሂደዋል ብሏል። የሰላም ሂደቱ ወደ ተሻለ አቅጣጫ እየሄደ ባለበትና በትግራይ ክልል ጊዜያዊ አስተዳደር እየተመሰረተ ባለበት በዚህ ጊዜ በደቡብ ትግራይ ውስጥ ሰላማዊ ሕዝብ በሚያውቅ በደል እየተፈጸመ ነው፣ ሰላማዊ ሰዎች ላይም ከፍተኛ ግፍ ተፈጽሟል ያለው መግለጫ፣ ይህ ተግባርም የኢትዮጵያ መንግስት ሊያስቆመው ይገባል ሲልም የፌዴራሉ መንግስት ጣልቃ ገብነት ጠይቋል። ወደ ሁለተኛው ርዕስ ስንሻገር በኦሮሚያ ክልል ባሌ ዞን መዳወላቡ የተባለው አካባቢ የኦዳሮባ መገናኛ እና የስኮና መንዶ መቀመጫ በመሆኑ ወደ ምስራቅ ቦረና መካለል የለበትም ሲሉ አባ ገዳዎችና የሀገር ሽማግሌዎች አቤቱታ አሰምተዋል። ቅሬታቸውንም ለፌዴራልና ለኦሮሚያ ክልል መንግስት ማቅረባቸውን አባ ገዳዎቹ ገልጠዋል። አባ ገዳዎችና የሀገር ሽማግሌዎች ከመንግስት አካላት መልስ እየተጠባበቁ እንደሆነም ለአሜሪካ ድምፅ ተናግረዋል። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ባለፈው ሳምንት መጨረሻ ለብዙሃን መገናኛ በሰጡት መግለጫ እንዲህ ያለ አደረጃጀት በየጊዜው እንዳስፈላጊነቱ ይከናወናል ነበር ያሉት። በተመሳሳይ የጉጂ አባገዳዎች፣ የሀገር ሽማግሌዎችም በቅርብ ጊዜ ለፌዴራልና ለክልል መንግስት ጥያቄ አቅርበው የዞን አደረጃጀቱ እንደማይቀለበስ ከመንግስት መልስ እንደተሰጣቸው ተገልጧል። ለዝርዝሩ ፀሐይ ዳምጠው በኦሮሚያ ክልል የባሌ ዞን ሀገር ሽማግሌዎችና የሲኮመንዶ አባ አባገዳዎች የክልሉ መንግስት ምስራቅ ቦረናን ለማዋቀር መደወላቡን፣ ሀረና ቡልቅና፣ ኦበርሶ ወረዳዎችን ወደ ምስራቅ ቦረና በመካለላቸው ቅር ተሰኝተው ለፌዴራልና ለክልል መንግስት አቤት ማለታቸውን ለአሜሪካ ድምጽ ገልጸዋል። አባገዳ ገዳ ባንታቱሬ እንደገለጹት መደወላቡ የኦዳሮባ መገኛ ነው ሲሉ ወደ ምስራቅ ቦረና መካለሉን የተቃወሙበትን ምክንያት አብራርተዋል። ስለ በዓላችን ነው። በጽሁፍ አቤቱታ ያቀረም ነው። በገዳው ስርዓት የሴቶች መብት እዛ ቦታ ላይ ነው የተደነገገው። የፊንፊኔ ሁራ በመጀመሪያ ጊዜ አሁን የሚከናወንበት ቦታ የተጀመረው ከመደወላቡ ነው። አሾ አሽራ የምትባል ኮረዳ ናት። ከመደወላቡ የምታይ ጀመረችው የመንዶ ልጅ ነች፣ አበባ ይዛ ፍሬ አፍርቻለሁ፣ ለአቅመ ሔዋን ደርሻለሁ፣ ዳሩኝ ብላ እሬቻውን እሷ ናት የጀመረችው። እናም በአጠቃላይ እሬቻ በኦሮሚያ ደረጃ የተጀመረው በመደወላቡ ነው። ሌላው መደወላቡ ኦሮሞ ሕግና ስርዓት የሚደነግግበት ቦታ ስለሆነ ከባሌ ዞን መቀየር የለበትም። ኦዳሮባ በኦሮሞ ገዳ ስርዓት ውስጥ የጨፌ ሕግና ደንብ የሚታወቅበት የሚወጣበት ቦታ ነው ገዳ የሚቀበሉበት ገዳ የሚሰይሙበት አባ ገዳዎችን ከስልጣን የሚያነሳው ሁሉም የገዳ ስርዓት ውስጥ የሚከናወኑ እዚህ በኦዳሮባ በመደወላቡ ነው። እናም ይህ ሁሉ የሚከናወንበት የሲኮ መንዶን ባህልና እሴት ይጎዳል። መንግስት በዚህ አግባብ ቢያይ ብለን ነው ቅሬታ ያቀረብ ነው። ጠይቀናል። መልስ አልተሰጠንም። እየጠበቅን እንገኛለን። መደወላቡ በኦሮሞ ትግል ውስጥ ከፍተኛ አስተዋጽኦ ያላቸው የጀነራል ዋቆ ጉቱ እና ሌሎች ጀግኖች የትውልድ ስፍራ ሲሆን አሁንም አጽማቸው ያረፈበት ቦታ በመሆኑ ለባሌት ዞን መገለጫ ነው ሲሉ ከሀገር ሽማግሌ ውስጥ አንድ መሆናቸውን የጠቀሱት አቶ ጅብሪል መሐመድ ገልጸዋል። መደውላቡ የመላው ኦሮሞ ህዝብ ነው። ነገር ግን የጀነራል ዋቆ ጉቱ አሊ ጭሪና ሌሎችም ጀግኖች የትውልድ ስፍራ ነው። የኦሮሞ ትግል መነሻም ነው። አሁንም አጽማቸው ያረፍበት እና የጀኔራል ዋቆ ጉቱ መታሰቢያ አውልትን መደውላቡ ነው የሚገኘው። እናም የባሌ እምብርት፣ የባሌ ጀግኖች ትግል ማዕከል እና የሲኮመንዶዎች የትግል መነሻ በመሆኑ መደውላቡ ላለፉት መቶ አምሳ ዓመታት የኦሮሞ ትግል ውስጥ ከፍተኛ ቦታ ያለው ስፍራ ነው። ስለዚህ በባሌ ዞን ውስጥ መቀጠል አለበት ነው የምንለው። ከቦረና ህዝብ ጋር አንድ ነን፣ ኦሮሞ ናቸው መሬቱ ሞሮሚያ ነው። ነገር ግን በግል ደግሞ ቄ ያለን ለዛ ነው እየጠየቅን ያለ ነው። አባ ገዳዎችና የሀገር ሽማግሌዎች ቅሬታቸውን በጽሁፍ ለፌዴራልና ለክልል መንግስት አቅርበው መልስ እየተጠባበቁ መሆናቸውን ተናግረዋል። ከአንድ ሳምንት በፊት ከጉጂ ዞን ወደ ምስራቅ ቦረና የተካለሉ ነገሌ ከተማ ሊበንና ጉሚ ኤደልን በተመለከተ የጉጂና የምስራቅ ጉጂ የሀገር ሽማግሌዎችና አባገዳዎች ለፌዴራልና ለክልል መንግስት ቅሬታ አቅርበው የክልሉ መንግስት የዞኑ አደረጃጀት የጸና መሆኑን እንደመለሰላቸው ለሚዲያሽ ገልጾ ነበር። ሆኖም መልሱን በዩንታን እንዳልተቀበሉና ለወከላቸው ህብረተሰብ ለማድረስ መልእክት እንደተቀበሉ ገልጸው ነበር። ባለፈው ሳምንት መጨረሻ መግለጫ የሰጡት የኦሮሚያ ክልል ኮሚዩኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ስለ ዞኑ አደረጃጀት ተጠይቀው ተከታዩን መልስ ሰጥተዋል። የመልካም አስተዳደር ጥያቄዎችን ለመመለስ ህዝብ የተደራሽነትን ማዕከል በማድረግ የተለያዩ ጊዜ አደረጃጀቶችን ይፈጥራል። ኦሮሚያ ቀደም ብሎ ሲመሰረት ስምንት ዞኖች ብቻ ነበር እየበዛን ነው የመጣው። ይህም አሁንም የተደረገው ከዚህ ጋር የሚያያዝ ነው። የኦሮሞ ህዝብ በባሌም ተካለለ፣ በቦሌ ተካለለ። ኦሮሞ ኦሮሞ፣ ኦሮሚያ ኦሮሚያ፣ አንድ መንግስት ነው። መንግስት ሪስትራክቸር አስፈላጊ ነው ብሎ ባመንበት ጊዜ ስትራክቸሩን የማየት አደረጃጀቱን፣ የመፈተሽ ህገ መንግስታዊ መብት አለው ስለዚህ ወስኑ፣ ማወያየት፣ አወያየቱ መወሰንም ይቻላል፣ ሁለቱም ይቻላል። ስለዚህ አዲስ የተፈጠረ ነገር የለም። ይካትት 20 ቀን 2015 የኦሮሚያ ክልል መንግስት ምክር ቤት ባስተላለፈው ውሳኔ የምስራቅ ቦረና ዞን አዲስ 21ኛው የክልሉ ዞን ሆኖ ከባሌ ዞን መደወላቡ፣ ዋረና፣ ቡልቅና ኦበርሶ ወረዳን ከቦረና ዞን ሞያሌ ወረዳ፣ ሞያሌ ከተማ፣ ጉቺና ወቻሌ ወረዳን ከጉጂ ዞን ነገሌ ከተማ፣ ጉሚ እድሌና ሊበን ወረዳን አንድ ላይ በማደባለቅ መደራጀቱን መንግስት ይፋ አድርጎ ነበር። ይህንን ውሳኔ በመቃወም የጉጂ ዞን እና የባሌ ዞን ነዋሪዎች የተቃውሞ ሰልፍ አካሂዶ እንደነበር ነበር ነዋሪዎች ለአሜሪካ ድምፅ ገልጸው ነበር። በዚህም በተለይ በጉጂ ዞን ውስጥ ንብረት ወድሟል፣ ህይወት ጠፍቷል፣ አካል ጎድለዋል፣ እንዲሁም በርካቶች ታስረዋል ሲሉ አባገዳዎች ገልጸው እንደነበር መዘገባችን ይታወሳል። ለአሜሪካ ድምፅ ህዳምጠው ከአዲስ አበባ ፀሐይ ዳምጠውን ለዘገባው አመሰግናለሁ ክብራትና ክብራን አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል አሁን ወደ ተከታዩ የመጽሔት ርዕስ ነው መወስዳችሁ በቱሪዝም ዘርፉ ላይ የተጣለው ተጨማሪ የእሴት ታክስ እንዲነሳ ተጠየቀ የኢትዮጵያ ቱሪዝም አስጎብኚዎች ማህበር በዘርፉ ላይ የተጣለው ተጨማሪ እሴት ታክስ እንዲነሳ ሲል ጥሪ አቅርበዋል የዘርፉ የቱሪዝም ዘርፉ በተለያዩ ችግሮች ተጽዕኖ ስላደረበት መንግስት ። ተጨማሪ የእሴት ታክስን በማንሳት ዘርፉ እንዲያንሰራራ ማገዝ አለበት ሲሉ ነው የኢትዮጵያ አስጎብኚዎች ማህበር ለአሜሪካ ድምፅ ያመለከተው። ማህበሩ ይህን ጥያቄ በተለያዩ መድረኮች ለመንግስት አካላት ቢያቀርብም ምላሽ እንዳልተገኝና በተሻሻለው ረቂቅ የተጨማሪ እሴት ታክስ አዋጅ ላይም ለውጥ እንደሌለ ነው የገለጠው። የአዲስ አበባ ንግድ ዘርፍ ማህበራት ምክር ቤት በበኩሉ የቱሪዝም ዘርፉ ለአገሪቱ የውጭ ምንዛሬ የሚያስገኝ በመሆኑ በውጭ ንግድ ላይ ለተሰማሩ ባለ ሀብቶች የሚደረገው ማበረታቻ ያህል ሊደረግለት ይገባል ነው ያለው። ስለዚህ ጉዳይ ከቱሪዝም ሚኒስቴር አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ገብረ ሚካኤል ገብረ መድን ነው የተከታተለው። የኢትዮጵያ አስጎብኚዎች ማህበር ፕሬዚደንት ወይዘሮ አንድነት ዘለቀ የቱሪዝም ዘርፉ ባለፉት ዓመታት በኮቪድ ወረርሽኝ በሰሜን ኢትዮጵያው ጦርነትና በጸጥታ ችግሮች ምክንያት በመቀዛቀዙ በዘርፉ የተሰማሩት ተዋናዮች ለችግር መዳረጋቸውን አስታውቀዋል። ሁሉም ሴክተሮች ላይ በኮቪድ እና በጦርነት ምክንያት ችግር ቢገጠውም ግን የእኛ ሴክተር በተለየ ሁኔታ በጣም ከባድ ችግር ደርሶበታል። በተለይ በጦርነቱ ምክንያት የማገገሚያው ጊዜ በጣም ተራዝሟል ከሌሎች ሀገሮች አንጻር ሲታይ። ስለዚህ ጉዳቱ በጣም በጣም ሰፊ ነው። በውስጡ በጣም ብዙ አገልግሎት ሰጪዎች አሉ። እነዚህን ሁሉ በጣም በከፍተኛ ሁኔታ አስጎድቷል። በጣም ብዙ ሰው ዘርፍ የቀየራለ፣ ድርጅቱን የዘጋለ፣ ከቱሪስት ጋር የተያያዘ ስራ ሲሰሩ የነበሩት ከፍተኛ አባል የነበሩ በችግር ላይ ያለውን የቱሪዝም ዘርፍ ለማነቃቃትም መንግስት ማበረታቻዎችን እንዲያደርግ እና በተለይም በስራ ላይ ያለውን የተጨማሪ እሴት ታክስን እንዲያነሳ ጥሪ አቅርበዋል በዋናነት እንደ ሀገር ከውድድር ያስወጣናል ጎረቤቶቻችን ሀገሮች ከተወዳዳሪዎቻችን ጋር ሲታይ ኢትዮጵያ በጣም ውድ ደስቲኔሽን ነች የጎረቤት ተወዳዳሪ ሀገሮቻችን ቱሪዝሙ ለመመለስ በጣም ብዙ ማበረታቻ አድርገዋል ስለዚህ አሁን ያለው ነገር መንግስት የትኛውንም አይነት ታክስ ለመሰብሰብ መጀመሪያ ዘርፉ መነቃቃት፣ መስራት፣ ገቢ ማመንጨት አለበት። አሁን ባለበት ሁኔታ የቱሪስት እንቅስቃሴ ቅድም ባልናቸው የተለያዩ ምክንያቶች ላይ ሆም ቆመዋል። ስለዚህ ይህን ለማስነሳት እንዲረዳን የተጨማሪ እሴት ታክስን ኤግዘምት እንዲያደርገን ወይም ነጻ እንዲያደርግ እና ሴክተሩ እንዲበረታታ ጥያቄ አቅርበናል። እንደ ሀገርም እንደ ሕጋዊ ቱር ኦፕሬተርም ከስራ የሚያስወጣ ከውድድር የሚያስወጣ ስለሆነ መንግስት ይህን አይቶ ማስተካከያ ያድርግ ነው የሚያ ጥያቄ ቀደም ሲል ማህበሩ በተለያዩ መድረኮች ይህን ጥያቄ ለመንግስት አካላት ማቅረቡን የተናገሩት ወይዘሮ አንድነት ሆኖም እስካሁን ድረስ ምላሽ እንዳልተገኘ ገልጿል። በተለያየ መድረክ የተጨማሪ እስቴት ታክስ ጥያቄያችን እንዲመለስ ጥያቄ አቅርበናል። ግን ጥያቄያችን በወጣው ድራፍት አልተመለሰም። ስለዚህ የወጣው ግን ድራፍት ስለሆነ ድራፍቱን ከወጣ በኋላ ከሚመለከተው አካል ጋር ውይይት አድርገን ጥያቄያችን እንደገና Anda misalnya kanegakanan, selesi, bezii, bersarat, entahlah, one now, ya kita mari ረጅም ጊዜ የቆየው የሰሰሩ ጥያቄ ይመለሳል ብለን ተስፋ እናደርጋለን። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት በበኩሉ የቱሪዝም ዘርፉ ለሀገሪቱ የውጭ ምንዛሪ የሚያስገኝ ቢሆንም እስካሁን ድረስ በሕግ የተደገፈ ማበረታቻ እንዳልተደረገለት አመልክቷል። በመሆኑም መንግስት ማበረታቻ ሊያደርግለት እንደሚገባ በምክር ቤቱ የግልግል ተቋም ዳይሬክተር አቶ ዮሐንስ ወልደ ገብርኤል ለአሜሪካ ድምፅ ገልጿል። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት የኢትዮጵያ አስጎብኚዎች ማህበርን ጥያቄ ለመንግስት ማቅረቡንም ተናግረዋል። ተጨማሪ እሴት ታክስ ህጉ ላይ በሚፈቅደው መሰረት ዝቅ ያለ ተጨማሪ እሴት ታክስ መጣኔ ቢደረግላቸው ሲሆን ሲሆን ደግሞ እንደ ትልቅ ማበረታቻ ተደርጎ ዜሮ ፐርሰንት ሊወርድላቸው መጣኔው የሚል ሀሳቦችን አቅርበናል። መንግስት ለኤክስፖርት ለሚደረጉ እቃዎች በጣም ከፍተኛ የሆነ ማበረታቻን ይሰጣል። የተጨማሪ እሴት ታክስ በዚሮ ሬት እንዲታሰብ የሚደረግበት ሁኔታም አለ ለኤክስፖርት እቃዎች ሶ ይሄም አገልግሎቱ ነው የሚሸጠው። ወደ ውጭ ሀገር ኤክስፖርት የሚደረገው አገልግሎቱ ነው። ሶ በተቻለ መጠን እንደነኚህ እቃዎች ተመሳሳይ ትሪትመንት ቢያደርግ የበለጠ የውጭ ምንዛሪውን ወደ ሀገር ለመሳብ ለማምጣት ይቻላል የሚል እምነት እኛም ተጋርተነው ይህንን ይሄንን ሀሳብ አቅርበናል ለገንዘብ ሚኒስቴር። በዚህ መልኩ ነው እንግዲህ እኛ ይሄን ድጋፋችንን የሰጠ ነው እና እንደ ቻምበርም የሀገር የውጭ ምንዛሪ አቅርቦቱ የበለጠ እንዲበለጽግ ማስመጣት እንዲችሉ ትልቅ ሚና ይኖረዋል የሚል አሳሰብ ያለን በመሆኑ ምክንያት በዚህ በልኩ የእነሱን ሀሳብ ደግፈናልኛ። በዚህ ጉዳይ ዙሪያ ከኢትዮጵያ ቱሪዝም ሚኒስቴር አስተያየት ለማግኘት ተደጋጋሚ ሙከራ ብናደርግም ለዛሬ አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። አሁን ወደ ዓለም አቀፍ ርዕሶች ነው የምንሻገረው። ለውሃ ነክ ስጋቶች የተጋለጡ የአፍሪካ ህጻናት ይላል በአስር የአፍሪቃ ሀገሮች 190 ሚሊዮን ሕጻናት ከውሃ ጋር ተያያዥ ለሆኑ ሶስት ስጋቶች የተደቀኑባቸው መሆኑን የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ያወጣው አዲስ ጥናት አስገነዘበ። ህፃናቱ ለውሃ ጦት ከንጽህና መጓደል ጋር ለተያያዙ በሽታዎችና ለአየር ንብረት ነክ አደጋዎች ተጋላጭ መሆናቸውን ነው ዩኒሴፍ ያስነበበው። በአሶሲየትድ ፕሬስ የተጠናቀረውን የዚህን ዘገባ ዝርዝር ቆንጅ ታየ እንደሚከተለው ታቀርበዋለች። አንድ ላይ በገጠሙ ሶስት ስጋቶች ከሁሉም በከፋ ደረጃ የተጋለጡት ቤኒን፣ ቡርኪና ፋሶ፣ ካሜሩን፣ ቻድ፣ ኮትዲቧር፣ ጊኒ፣ ማሊ፣ ኒጀር፣ ናይጄሪያ እና ሶማሊያ ውስጥ ያሉ ህጻናት መሆናቸውን ይህ የዩኒሴፍ አዲስ ግምገማ ይጠቁማል። ይህም በግምገማው መሰረት የምዕራብና የደቡባዊ አፍሪካ ሀገሮችን በውሃ እጥረትና በአየር ንብረት ለውጥ ምክንያት በከባዱ ከተጎዱ የዓለም አካባቢዎች ተርታ ነው የሚመድባቸው። ከነዚህ የአፍሪካ ሀገሮች ውስጥ የሚበዙቱ በተለይም የሳህል ክልል ያሉት ሀገሮች ጸጥታቸው የደፈረሰና የጥጥቅ ግጭቶችም ያሉባቸው መሆናቸው ህፃናቱን የንጹህ ውሃና የንጽህና አገልግሎት እጦተኛ ያደረጋቸው መሆኑን ነው የመንግስታቱ ድርጅት የሕጻናት መርጃው ዩኒሴፍ ያወሳው። እጅግ ኃይለኛ ዝናብ፣ ጎርፍ፣ ከባድ ድርቅ መሰረተ ልማቶችንና መኖሪያ ቤቶችን እያወደሙ የውሃ አቅርቦቶችን እየበከሉ የረሃብ ቀውስም እየፈጠሩ በሽታም እያስፋፉ ነው ሲሉ የዩኒሴፍ የፕሮግራሞች ዳይሬክተር ሳንጄ ወጄሴኬራ አስረድተዋል። አስከትለውም አሁን ላለው ፈተና መፍትሄ ለማግኘት አፋጣኝ እርምጃ ካልተወሰደ በስተቀር ችግሩ እየተባባሰ እንደሚሄድ ነው ያስጠነቀቁት። ዩኒሴፍ ያካሄደው ዓለም አቀፍ ጥናት የመኖሪያ ቤቶችን የውሃ የጽዳትና የግል ንጽህና አገልግሎት ተደራሽነት ገምግሟል። እነዚህ አገልግሎቶች መጓደል ጋር በተያያዘ ለሞት የሚዳረጉ ህጻናት እንዲሁም የአየር ንብረትና የተፈጥሮ አካባቢ አደጋዎችንም አጥንቷል። የችግሩ ግንባር ቀደም ተጋላጮች ህጻናት መሆናቸውን የጠቀሰው ይህ አዲስ ጥናት ህጻናቱን ለመታደግ አስቸኳይ እርምጃ መወሰድ እንዳለበት አሳስቧል። በአስሩ እጅግ በከበደ ሁኔታ ውስጥ ያሉ አካባቢዎች ከሚኖሩት ህጻናት አንድ ሶስተኛው በመኖሪያ ቤታቸው በቂ ውሃ እንደማያገኙ፣ ሁለት ሶስተኛው ደግሞ በቂ የጽዳት አገልግሎት እንደሌላቸው ሪፖርቱ ዘርዝሮ አውስቷል። በእነዚህ ሀገሮች ሩቡን ቁጥር የሚይዙት ህጻናት የሚጸዳጁት ደጅ መሆኑን ነው ሪፖርቱ ያከለው። የእጅ ንጽህናን መጠበቅ ሌላው ችግር መሆኑን ሳይጠቅስም አላለፈም። ከነዚህ ሀገሮች ህጻናት ሶስት አራተኛው ቤታቸው በቂ ውሃና ሳሙና ስለሌለ እጆቻቸውን መታጠብ እንደማይችሉ ሪፖርቱ አመልክቷል። እነዚህ ሁሉ ችግሮች በመኖራቸውም የተነሳ በውሃና ንጽህና አገልግሎት ተደራሽነት ችግር ምክንያት በሚከሰቱ በሽታዎች በሚሞቱ ህጻናት ቁጥር ከሁሉም ትልቁን ቁጥር የሚይዙት እነዚህ ሀገሮች መሆናቸውን ሳይናገር አላለፈም። ሪፖርቱ ለምሳሌ ይላል። የዩኒሴፉ ጥናት ለምሳሌ ከአስሩ ሀገሮች ውስጥ በስድስቱ ባለፈው እንደ አውሮፓውያን አቆጣጠር 2022 ዓመተ ምህረት የኮሌራ ወረርሽኝ ተቀስቅሶ ነበር። የተጠቀሱት አስር ሀገሮች በዓለም ዙሪያ በተፈጥሮ አካባቢ የአደጋ ስጋት ከዋናዎቹ የዚህ ችግር ተጋላጮች መካከል የሚፈረጁ ናቸው። የአየር ሙቀት ይበልጡን እየጋለ መሄዱ የበሽታ አምጪ ተሐዋሲያንን በከፍተኛ መጠን እንዲባዙ ያደርጋል። ይህም በምዕራብና በማዕከላዊ አፍሪካ ሀገሮች በዓለም ላይ ካለው አማካይ አሃዝ ይበልጥ የተፋጠነ እንደሆነ ነው የዩኒሴፉ ጥናት የሚያሳየው። ይህ አዲስ የዩኒሴፍ ጥናት ግጭትን በሚመለከት ሲተነትንም አስሩ ሀገሮች የትጥቅ ግጭቶች የሚካሄዱባቸው መሆናቸው ደግሞ የንጹህ ውሃና የንጽህና አገልግሎት ተደራሽነትን ለማሻሻል የተመዘገቡ ክንዋኔዎችን የውሃ የኋሊት እየቀለበሱ መሆናቸውን አትቷል። ዩኒሴፍ ይህንን አዲስ ጥናት ይፋ ያደረገው ተነገ ወዲያ ረቡዕ እስከ ዓርብ በኒውዮርክ በሚከፈተው የዓለም የውሃ ጉዳይ ጉባኤ ዋዜማ መሆኑ ነው። የዓለም መሪዎች፣ የሚመለከታቸው ድርጅቶችና ሌሎችም ተሳታፊዎች ከ46 ዓመታት በኋላ ለመጀመሪያ ጊዜ ተሰባስበው ውሃና የንጽህና አገልግሎትን ለሁሉም ለማዳረስ ምን ያህል ስራ እንደተሰራ ይገመግማሉ። ዩኒሴፍም ችግሩም መፍትሄውም ትልቅና አፋጣኝ ትኩረት እንዲሰጠው በዝርዝር ጥሪውን እንደሚያቀርብ የአሶሲየትድ ፕሬስ ዘገባው አመልክቷል። ቆንጅትን ለዘገባው አመስግኜ ለመጨረሻው ርዕስ ደግሞ ወደ ቻይናና ሩሲያ ጉዳይ ልውሰዳችሁ። የቻይናው ፕሬዚዳንት ሺጂንፒንግ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ያላቸውን የጠበቀ ትስስር ለማሳየት በሞስኮ የሶስት ቀናት ጉብኝታቸውን ዛሬ ሰኞ ጀምረዋል። ሁለቱም ሩሲያና ቻይና ማለት ነው ከምዕራቡ ዓለም በተጋረጠባቸው ችግር ፊት ለመተባበር ጓጉተዋል ይላል ማርክ ሃርቶን ከሞስኮ የአሜሪካ ድምጽ ቢሮ ባጠናቀረው ዘገባው ደረጀ ደስታ እንዲህ ያቀርበዋል። የዚህ ሳምንቱ የቻይና ፕሬዚደንት ጉብኝት ዋና ዓላማ ቤጂንግ ሞስኮ በዩክሬን ያላትን ጦርነት ለመደገፍና ቻይና ለሁለቱም አገሮች ያቀረበችውን የሰላም ዕቅድ አስመልክቶ ነው። ባለሙያዎች እንደሚሉት በተለይ ቻይና ያቀረበችው የሰላም ዕቅድ በተለይ ለቻይና በጣም አስፈላጊ ነው። ይህን ሀሳብ ከሚያራምዱት መካከል በሞስኮ ስቴት ዩኒቨርሲቲ የሩሲያና ቻይና ግንኙነት ጠበብት የሆኑት ፕሮፌሰር አሌክሲ ማስሎቭ አንዱ ናቸው። በጉዳዩ ላይ በጣም ከፍተኛ ፍላጎት ያሳየችው ቻይና ናት። ምክንያቱም የሚጠቅማት ነገር አይደለም። የኢኮኖሚ ትስስሯ፣ ዓለም አቀፍ ንግድ፣ የአቅርቦት ዘርፏንና መሠረተ ልማቷን አናግቶታል። ቻይና በከፍተኛ ጫና ውስጥ ናት። ሁለቱም ቤጂንግ እና ሞስኮ በቅርብ ሳምንታት ውስጥ ትኩረት ያደረጉት በዩክሬን ሰላም እንዲመጣ የማዕቀቦችን መነሳት አስፈላጊነት ነው። ይህ በሞስኮ ላይ የተጣለው ማዕቀብ መንከስ መጀመሩ ያሳያል ተብሏል። ባለሙያዎች ሩሲያ አሁን ካለችበት ማዕቀብ ውስጥ ለመውጣት የምትፈልገውን ያህል ቻይናም እንዲሁ ለመውጣት ትፈልጋለች ይላሉ። በሩሲያ የዓለም አቀፍ ጉዳዮች ምክር ቤት ተቋም ዳይሬክተር አንድሬ ኮርቹኖቭ እንዲህ ብለዋል። ሩሲያ እና ቻይና በምዕራቡ ዓለም የማዕቀብ ጫና ስር ናቸው። በእርግጥ ሩሲያ ከቻይና በላይ በዚህ ማዕቀብ እጅጉን ተጎድታለች። ይሁን እንጂ ቻይናም ቢሆን ይህ ማዕቀብ የሚያሳስባት ነው። መሪዎቹ ከሚወያዩባቸው ጉዳዮች መካከል የቻይናና ሩሲያ ከምዕራብ ዓለሙ ጋር የተፋጠጡባቸውን የመልካምድራዊ ጉዳዮች ጉዳዮችና በዚያ ረገድ ቤጂንግ ለሞስኮ ልትሰጥ ስለምትችለው ድጋፍ እንደሚገኝበት ተገምቷል። በተለይም አሁን ቻይና ለሩሲያ የጦር መሳሪያዎችን ልትሰጥ ትችላለች የሚለውን ዩናይትድ ስቴትስ ታምናለች። የሩሲያ ባለሙያዎች ይህ የማይመስል ነገር መሆኑን ይናገራሉ። አሁንም በሩሲያ የአለም አቀፍ ጉዳዮች ምክር ቤት ተቋም ዲሬክተር አንድሬ ኮርቹኖቭ እንዲህ ይላሉ። ሩሲያ እንዲህ ያለውን ጥያቄ ለቻይና የማቅረቧ ነገር አስቸጋሪ ይመስለኛል። ሩሲያ በአገር ውስጥ ሀብት ልታሟለው የማትችለው የከባድ መሳሪያ እጥረት አለ ብዬ አላምንም። በሞስኮና በቤጂንግ መካከል ያለው ግንኙነት ፍጹም አይደለም። ምንም እንኳ ሁለቱም አገሮች የበለጠ ትኩረት የሚሰጡት የጋራ ጠላት ቢኖራቸውም በማዕከላዊ እስያ የበላይነትን ለመያዝ እየተፎካከሩ ነው። በሞስኮ ስቴት ዩኒቨርሲቲ አሌክሲ ማስሎቭ ይህን ይገልጻሉ። በእርግጥ በአገሮቹ መካከል አስቸጋሪ ጉዳዮች አሉ። በተለይ በማዕከላዊ እስያ ክልል ያላቸው ግንኙነትና በሩቅ ምስራቅ አገሮች ያለውን ሀብት በማልማት በኩል ማለት ነው። ሁለቱም ሩሲያና ቻይና የበለጠ ግብ ስላላቸው እንዲህ አይነቱን ጉዳዮች እንዴት መርሳት እንዳለባቸው ተለማምደዋል። የቻይናው መሪ ጉብኝት በሩሲያ የዩክሬን ወረራ ሳቢያ በደረሰው መነጠልና ማዕቀብ የተመቱ ሁለቱ አገሮች ከነዚህ ጉዳዮች ጋር በሚዛን እንዴት እንደሚቀመጡ የሚለኩበት አጋጣሚ ይሆናል ተብሎ ተጠብቀዋል። አመሰግናለሁ ደረጀ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ትንታኔ ነው የምናስከትለው። በቅርቡ ወደ ሁለት የአፍሪካ ሀገሮች አቅንቶ የተመለሱትን የዩናይት ስቴትሱን የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን የኢትዮጵያ ጉብኝት ይመለከታል። ዶክተር ደረሰ ጌታቸው በአዮና ዩኒቨርሲቲ የማህበረሰብ ጥናት ተባባሪ ፕሮፌሰር ናቸው። ዶክተር ደረሰ በቅድሚያ ለጊዜው አመሰግናለሁ። እኔም በጣም አመሰግናለሁ አሉላ ስለጋበዝከኝ። ዶክተር ደረሰ እንደተከታተሉት የብሊንከን የኢትዮጵያ ጉብኝት ብሎም ኒጀርን የጨመረው የአፍሪቃ ጉብኝታቸው የተለየ ትኩረት ተሰጥቶታል። ዩናይት ስቴትስ ከአፍሪቃ ጋር ስለ አፍሪቃ ተዘጋጅታለች፣ ይላል የዩናይት ስቴትስን ትኩረት የሚያመላክተው ስለ ውጭ ጉዳይ ሚኒስትሩ የቀረበ ማስታወሻ። በዚህ ጉብኝታቸው ዓለም አቀፍ ውድድሩ በአንድ በኩል በተለይ ቻይና እና አሁን አሁን ደግሞ ሩሲያ በተመሳሳይ ከዩናይት ስቴትስ ፍላጎት የሚቀናቀን ፉክክር ላይ ናቸው። የአሜሪካ ፍላጎት በአንድ በኩል በሌላ በኩል ደግሞ ኢትዮጵያ ያለችበትን ወቅታዊ ሁኔታ ብናዛምድ ምን ፋይዳ አለው? ይላሉ የውጭ ጉዳይ ሚኒስትሩ ጉብኝት። እሺ አሉላ፣ በአሜሪካ ውጭ ጉዳይ ሚኒስትር የፕሮቶኮል ደረጃ አንድን ሀገር መጎብኘት ራሱ በጣም ትልቅ ፋይዳ አለው። አሜሪካ ሌላ እያለ ሀገር ናት ሞስ ወደ መቶ ዘጠና የሚቆጠሩ የዓለም ሀገራት ላይ ኤምባሲዎች እና ቆንስላ ጽህፈት ቤቶች ያሏት ሀገር ናት እና የዚህች ሀገር የማዕከላዊ መንግስት ከፍተኛው ዲፕሎማት አንድን ሀገር በራሱ ጎበኘ ማለት ትልቅ ፋይዳ አለው። ኢትዮጵያን በተመለከተ በአፍሪካ ውስጥ ከናይጄሪያ ቀጥሎ በህዝብ ቁጥር ሁለተኛ፣ ታሪካዊ ነጻነቷን አስከብራ የአፍሪካ ህብረት መቀመጫ በመሆን እንዲሁም ደግሞ በአፍሪካ ቀንድ ውስጥ በተለይ በቀይ ባህር ዳርቻ አጠገብ የሚደረገውን የባህር ላይ ዘረፋን ለመከላከል የእምነት አክራሪነትን ተከትሎ የሚመጣውን የአልሸባብ ንቅናቄን ለመጋፋት ኢትዮጵያ ከአሜሪካ ጋራ ኦልሞስት ለሶስት አስርት ዓመታት ያህል የፖለቲካም የሚሊተሪ አጋር ሆና ኖራለች። ከአሜሪካ ጋር ያለው ግንኙነት የሻከረው ከዚህ ከትግራዩ ጦርነት ጋር በተያያዘ ነው። እና ከፕሪቶሪያ የሰላም ስምምነት መፈረም በኋላ አሜሪካውያኑ ከኢትዮጵያ ጋር ያለውን ግንኙነት መልሶ ለማደስ እና ቀድሞ ወደነበረው ደረጃ ለማድረስ በሙሉ ኃይል የተመለሱ ይመስላል። እኔ አራት ነገሮች ነው ያየሁት አሉ። አንደኛ የሰላም ስምምነቱን ራሱ በወጉ እንዲፈጸም ለምሳሌ ትግራይ ላይ የሽግግር መንግስት እንደገና እንዲቋቋ የሰብአዊ መብት እርዳታ ይሄ ሁማኒቴሪያን አክሰስ እና ኮሪዶር ሙሉ በሙሉ እንዲከፈት፣ በተለይ ከድርቁም ጋራ በሌሎች የሀገሪቱ ክልሎች የተፈጠረውን የድርቅና የረሀብ አደጋ ለመመከት አሜሪካ በዩኤስ አይዲን በኩል በራሱ በስቴት ዲፓርትመንትን በኩል እርዳታ ለመስጠት እና ሰላም ስምምነቱ እንዲፈረን በማድረግ በዚህ ሁለት መንገድ ኢንትረስትዋን አሳይታለች። ሌላ ትልቁ ነገር ግን እዚህ የሰብአዊ መብት ጥሰቶች አትሮሲቲስ እና ክራይምስ ላይ በተመለከተ የኢትዮጵያን ጉዳይና የተባለው የተባበሩት መንግስታት ኮሚሽን ማንዴት ይቀጥል ወይም አይቀጥል በሚለው ላይ የአሜሪካ መንግስት አቋም የያዘ ይመስላል። አሉላ እና ኢትዮጵያ መንግስት ጋር ያላቸው ይሄ ጉዳይ ወዴት ይሂድ የሚለው ላይ ያላቸው አስተሳሰብና አመለካከት ወደ መቀራረብ እየመጣ ያለ ይመስላል። አራተኛ ከቻይና ጋር ያለው ግንኙነት ነው፣ እሱን ኋላ ልንመለስበት እንችላለን አሉና፣ አሁን ካነሷቸው ጭብጦች ሳንርቅ ኢትዮጵያ ዛሬ ያለችበት የበረታ ምስቅልቅል፣ በማንነት ላይ የተነጣጠሩ ጥቃቶች፣ ሃይማኖትና ዘውግ የለዩ ጥቃቶች፣ ቤት ንብረት መቀማት፣ እነኚህ ሁሉ የበዙ ችግሮች ባሉበት ቀደም ብለው ካነሷቸው መሰረታዊ የዩናይት ስቴትስ ፍላጎቶች ጋር አያይዘው የብሊንከን ጉብኝት የኢትዮጵያና የዩናይት ስቴትስን ግንኙነት በተለይ ደግሞ ለድርቁና በጦርነቱ ለተጎዱ ወገኖች ከሚሰጡት እርዳታ ባሻገር በተጨባጭ ምን አይነት ለውጥ ሊያመጣ ይችላል? እኔ የሚመስለኝና የማየው ነገር ምንድን ነው የውጭ ጉዳይ ሚኒስትሩ ንግግር ሰምቻለሁኝ። የሰጡትንም መግለጫ የሰጡትንም ኢንተርቪው አይቻለሁኝ። ሶስት ነገሮች ላይ አተኩረዋል። አንደኛ ሀገሪቱ የማያባራ በጎሳ ላይ የተመሰረተ ግድያና ወንጀል እየተፈጸመባት ነው እና ይሄ አዙሪት መሰበር አለበት። እንደው እንግሊዝኛውን ለመጠቀም ዊ ሃቭ ቱ ኤንድ ሳይክል ኦፍ ኤትኒክ ፖለቲካል ቫለንስ ይሄ ከባድ ንግግር ነው። ችግሩ የአንድ ጦርነት ችግር እንዳይደለ ችግሩ በአንድ ክልል ለምሳሌ በትግራይ ክልል ብቻ የተፈጸመ እንዳይደለ በአማራም በአፋርም በኦሮሚያም ውስጥ የማያባራ እልቂትና በማንነት ላይ ያነጣጠረ የንጹሀን ግድያና ጥቃት እየተካሄደ እንደሆነ አስምረውበታል። ይሄ በራሱ ትልቅ የፖሊሲ ለውጥ ነው በአሜሪካ በኩል። ሁለተኛ በጣም ያስገረመኝ ነገር ይሄ መንግስት ከመምጣቱ በፊት በነበሩት ዘመናት ኢትዮጵያ ውስጥ የነበረውን ይኸው የሰብአዊ ምርጡ ጥቃትና ጥሰት በተመለከተ ድምጻችንም ከፍ አድርገን አልጮህንም፣ አልተናገርንም ያ የኛ ችግር ነው። ከዚህ በኋላ እሱን እናርማለን ብለዋል። ይህ ቀላል ንግግር አለ። ሌላ የተመለከትኩት ነገር ምንድን ነው? እነዚህ ሁለት ነገሮች የጠቆሙኝ ይሄ የሚባለው የሰብአዊ መብትን ጥሰት ለማጥናት የተቋቋመው የተባበሩት መንግስታት ኮሚሽን ከኢትዮጵያ ሰብአዊ መብቶች ኮሚሽን እና ከአፍሪካ ህብረትም በሰብአዊ መብት ጥሰት ጉዳይ ላይ የሚያጠኑ አካላት ጋራ በመሆን ማንዴቱን ኮሚሽኑን ማንዴት እና ጥናቱ የሚደረግባቸውን ቦታዎች አስፍቶ የመንግስትንም ኮንሰርን የተባበሩት መንግስታትንም ኮንሰርን አድሬስ የሚያደርግ አዲስ መዋቅር ይዞ የሚቀጥል ይመስለኛል። ይሄ ትልቅ ፋይዳ አሉላ፣ ምክንያቱም ለሰብአዊ መብት ጥሰት ጥቃቶች ሁሉም አካላት ተጠያቂ እንዲሆኑ ያደርጋል። አካውንታቢሊቲ እንዲኖር ያደርጋል። የፌዴራል መንግስቱም አካላት ይሆኑ ህወሀት ራሱም ይሁን የአማራ ልዩ ኃይልም ይሁን የአፋር ልዩ ኃይል እንዲሁም የኤርትራ መንግስት ከጦርነት ህግና ደንብ ውጭ በንጹሐን ላይ የተፈጸመ ማንኛውም አይነት ሰብአዊ መብት ጥሰት ተጠያቂነት እንዲኖረው ያደርጋል እና ይሄ ለወደፊቱ የኢትዮጵያ የፖለቲካ ሁኔታ ጠቃሚ ነው ብዬ አምናለሁ። አሉላ፣ ዶክተር ደረሰ ይህን አሁን ያነሱትን በተለይ የሽግግር ፍትህና ተጠያቂነት በሚል የገለጹትን ብሊንከን ከሲቪል ማህበረሰብ ተቋማት መሪዎች ጋርም ባደረጉት ውይይት አንስተዋል። የሽግግር ፍትህ እና ተጠያቂነት በተጨባጭ ምንድን ነው የሚያመጣው? ተጠያቂነት ምናልባት እንደውም የሚገልጸው ነገር ቢኖር እንኳን ምንድን ነው ሊሆን ይችላል ብለን የምናስበው? በዚህ ግጭቶች ውስጥ የተሳተፉ ተዋናዮች በርካታ እንደመሆናቸው አንደኛ ተዋናዮቹ በርካታ ናቸው። ማን ምን አደረገ፣ ምን አይነት ጥቃት እና ጥሰት ፈጸመ በንጹሐን ዜጎች ላይ በሲቪሊያንስ ላይ የሚለውን አጥንቶ እና መዝግቦ ማምን አደረገ የሚለውን ነገር ማወቁ ራሱ ለአካውንታብሊቲው ይበጃል። ችግሩ ይህንን ጥናት ጠንቅቀህ ካወቅህ በኋላ የሚቀጥለው እርምጃ ምን ይደረግ የሚለው ነው። ይሄ የሽግግር ፍትህ የሚባለው ከድሮው አይነት የፍትህ አሰራር የሚለየው የድሮዎቹ የፍትህ አሰራሮች ዩኒቲቭ ናቸው። አንድ ሰው ካጠፋ ይቀጣል፣ እንደ ጥፋቱ መጠን በወንጀለኛ መቅጫ ህግ ይቀጣል። ወይም ደግሞ የወንጀለኛ መፍጫ ህጉ ብዙ ጊዜ ወንጀል ለመከላከል ዲተር ለማድረግ እንደ ማስፈራሪያ ሀገራት ይጠቀሙበታል። ይህኛው የተለየ ተረንትም አይደለም ፒዩኒቲቭም አይደለም ሰዎች እውነታውን አውጥተው የተሰራው ግፍ ላይ መተማመን ከተደረሰ በኋላ በይቅርታ በእውነት በትሩዝ በሬኮንሲሌሽን በይቅርታ እና በሂሊንግ አብሮ ነገ ለመኖር ይቅር ተባብሎ ደም አድርቆ ለመሄድ የሚደረግ አዲስ ማህበራዊ መስተጋብር ለመፍጠር የሚካሄድ አካሄድ ነው። የተለየ አካሄድ ነው። ለዛ ነው ትራንዚሽናል ጀስቲስ የሚባሉ እንደምታውቀው፣ ደቡብ አፍሪካ ላይ ተሰርቷል። ከአፓርታይድ ስትወጣ ደቡብ አፍሪካ አርክቢሾፕ ዴዝመንድ ቱቱ ይመሩት የነበረው የትሩዝ ሬኮንሲሌሽን ኮሚሽን ይህንን አድርጓል። ሰው በአደባባይ እየተለተሉ ይገርፉ የነበሩ የአፍሪካነር ነጭ ቦወር ወንጀለኞች በአደባባይ ተናዘው ኃጢአታቸውን ቤተሰቦቻቸውን ይቅርታ ጠይቀው ጥቃት ለደረሰባቸው ሰዎች ደግሞ የገንዘብም የሞራል ካሳም መንግስት ሰጥቶ ወንጀለኞቹ ግን በምህረት ና በይቅርታ እንዲለቀቁ ተደርጓል። ይሄ ሀገር ለማሻገር የተደረገ ነገር ነው። ለዛ ነው ትራንዚሽናል የሚባለው። ከሩዋንዳም ጄኖሳይድ በኋላ ጋቻቻ በሚባሉ ኮርቶች እንደዚሁ ሰው የገደሉ ጎረቤቶቻቸውን ሰዎች። ምክንያቱም በስድስት ሳምንቱ ስምንት መቶ ሺ ሰው ነው ያለቀው። አሉላ ስምንት መቶ ሺ ሰው ነው የገደለ፣ ስምንት መቶ ሺ ሰው አለ ማለት ይሄን ሁሉ ሰው ፍርድ ቤት ገትረ፣ እስር ቤት አጉረ ሀገር ልትመራ ትችል እና አንዳንድ ጊዜ ይሄ ኖርማል የምትለው የክሪሚናል ጀስቲስ ሲስተሙ እንዲህ አይነት አገር የሚያክሉ ወንጀሎችን የማይቆጣጠርበት አቅም ጋር ይደርሳል። ስለዚህ ለመሻገር ስትል በእውነት በአካውንታብሊቲ እና በይቅርታ እና በሂሊንግ ትሻገረዋለህ እና ያንን የማድረግ ስርዓት ነው። ይሄን ለመስራት እንግዲህ ኮሚሽን ያጣራ ብንልም መንግስታት ይሳተፉበት ብንልም እውነታውን ለማውጣት ይቅርታውን ለማምጣት ማህበራዊ መስተጋብሩ እንደገና መልሶ ለመስራት ብዙ ተዋናዮች ያስፈልጋሉ። እንግዲህ ይህንን ነገር በቀበሌ ደረጃ፣ በክልል ደረጃ፣ በፌዴራል መንግስት ደረጃ ማድረግ ይገባል ማለት ነው እና ከባድ ስራ ነው እንደው እንግሊዝኛውን ለመጠቀም ሄርኪሊየን የሆነ ታስክ ነው ለማለት ነው አሉና፣ ብዙ ስራ የሚጠይቅ ይመስላል። ጉዳዮቹም ከውጭ ጉዳይ ሚኒስትሩ ጉብኝት በኋላም የሚያነጋግሩ ናቸው። ውይይቱ ይቀጥላል። ዶክተር ደረሰ ጌታቸው በአዮና ዩኒቨርሲቲ የማህበረሰብ ጥናት ተባባሪ ፕሮፌሰር፣ ለዛሬው ለጊዜው አመሰግናለሁ። በእግዜር ይስጥልኝ። እኔም አመሰግናለሁ። አለ አድማጮች፣ አሁን በፍጥነት ወደ ሳምንቱ የመጨረሻ ቅንብር ወደ ስፖርት ነው የምንዘልቀው። ኤርሚያስ አየለ ታላቁ ሩጫን የመሰለ አበይት ስፖርታዊ መርሃ ግብሮችን በማስተባበር የሚታወቅ የስፖርት ሰው ነው። በተለይ ማህበረሰብ አቀፍ አትሌቲክስን ለማስታወቅ በሀገር ውስጥና በውጭ ሀገሮች የተለያዩ መድረኮችን የሚያሰናዳው ኤርሚያስ በትናንትናው ዕለት በተደረገው የሮም ማራቶን ላይ ትኩረት የሳበ አንድ ስፖርታዊ ክንውን ፈጽሟል። ኤርሚያስ የኢትዮጵያና እንዲሁም በአጠቃላይ የአፍሪካ አትሌቲክስ ባለ ታሪክ አበበ ቢቂላ የባዶ እግር ድል ለማስታወስ አርባ ሁለት ኪሎ ሜትሮቹን በእግሩ በባዶ እግሩ ሮጦ ጨርሷል። ራሱን የጤና ሯጭ ነኝ እያለ የሚገልጸው ኤርሚያስን ውድድሩን ካጠናቀቀ በኋላ ሀብታሙ ስዩም በስልኩ መስመር አግኝቶ አነጋግሮታል። አስቀድሞም ስለ ዓላማው ይናገራል። እንግዲህ ለኢትዮጵያ አትሌቲክስ መሰረት የሆነው ጠንካራው አትሌታችን አበበ ቢቂላ ነውና የኢትዮጵያ ድል የጀመረው የተጠነሰሰው ሮም ነውና አበበ ቢቂላ ለማስታወስ የእሱን ድል ለመዘከር ነው። እርሚያዝን አስከትለን አርባ ሁለት ኪሎ ሜትሮችን የሚያካልለውን የሮም ማራቶን በባዶ እግር ለመጨረስ የያዘውን ህልም ለማሳካት ምን አይነት ዝግጅት ሲያደርግ እንደሰነበሰ ጠይቀነዋል። እንግዲህ ታላቁ ሩጫ መምራት ካቆምኩ በኋላ ያለፉትን ሁለት ዓመታት በባዶ እግሬ ሩጫ አለው። ታላቁ ሩጫ አምና እና ካቻምና ሐዋሳ ደግሞ ግማሽ ማራቶን አለ። እሱንም አምና ሩጫ አለው። ከዛ በኋላ ያለፈውን አንድ ዓመት በሳምንት አንዴ ሮብ ሮብ አስራ ሁለት ኪሎ ሜትር ትሬኒንግ አደረግ ነበር እና የሚገርምህ መጀመሪያ አካባቢ ሲጀምር ሰነጠቅ ነበር ሬ ሙሉ ማራቶን ሲጨርስ ትንሽ ጠርሙስ ስባሪ ገብታብኝ ነበር። ከእሷ ትንሽ እንትን በስተቀር እግሬ ምንም አልደማም ሙሉን እና ያው እኔ የአዲስ አበባ ነው ተወልጄ ያደኩት። በባዶ እግር በባዶ እግር መሄድ እኛ ሀገር የተለመደ ነው። በገጠር ያው ከተማ ለኖረ ሰው አመቱን ጫማ ረሰው ጫማ ማውለቅ ይከብዳል። ግን ያው አመት ሙሉ ትሬኒንግ ስለሰራው ጥሩ እግሬ ተለማምዷል ጠንክሮ ነበር እና ለሮም ይዞኛል። ደግሞ ሌላው አንደኛ የዘንድሮ የመጀመሪያ ነው ማራቶን ሙሉ ላሮት ልምዱም ከሰላሳ ኪሎ ሜትር በኋላ ክብደት ነበረው። ግን ያው አመቱን ሙሉ ተዘጋጅቻለው። ሮም ግን ለመሮጥ ሶስት ወርም አልምረት ኩኝም ሁለት ያህል ነው የተለማመድኩትኝ ለሱ ለማራቶን ትሬኒንግ አውጥቼ። ከእነዚህ ሁሉ ቅድመ ዝግጅቶች በኋላ ኤርሚያስ በአብዛኛው በድንጋይ ንጣፍና በአስፋልት በተሸፈነው የመወዳደሪያ ጎዳና ላይ ፈታኝ ሩጫ እንዳደረገም ይነግሩናል። እንግዲህ ውስጥ ያለው ነው ሞሪስ ተማበረው። ምክንያቱም በጣም ፔን ፉል ነበር። ትንሽ የኛው ኪሎ ሜትር ላይ የጠርሙስ ስባሪ ገብታ ነበር እና ልነቅላት ብሞክር አልቻልኩኝም። ያለነቀላለች ትንሽ እንቀልቦ ክሬ አንግሏ ትንሽ እነመተኛት አለች እና ዝም ብዬ ቀጠልኩኝ። እስከ ሰላሳ አምስት ኪሎ ሜትር ብዙ አላመመኝም። ከሰላሳ አምስት በኋላ በጣም ትግል አለው ምክንያቱም ያው ራፍ ነው። ኮብልስቶኑ ደግሞ አንድ ያልቃል እንደገና ይመጣል እና በቃ በጣም ይታገላል። እኔ በቃ የአበበን ጥንካሬ እሱ የገባበት ሰዓት እንግዲህ ከዛ በፊት አበበ ቢቂላ በዛ ፍጥነት ያንን መንገድ እንዴት አድርጎ በጥንካሬ እንዳሳለፉ ያሰብኩኝ በቃ ብርታት እየሆነ ሄድኩት እና ኢሞሽናል ነው ቱም ሁላችንም ውስጥ የአበበ ቢቂላ ታሪክ አይደለም ኛ ኢትዮጵያውያን ውስጥ ጣሊያን ውስጥ ሮማ በጣም ትልቅ ለሱ ክብር አላቸው። እርሚያስ በዚህ መልኩ የስፖርቱ ዓለም ባለውለታዎችን መዘከር ያለውን ትርጉም አስረድቶናል። እንግዲህ ምንድን ነው አትሌቶች የተለያየ ደረጃ ላይ አሉ። ያው ማክበር ስናትን ሌላ ይማራሉ። አሁን ብቻ ሁለት ነገር ነው ይሄ ነገር አንደኛው የኢትዮጵያ አትሌቲክስን መሰረት የሆነውን ታላቁን አትሌታችንን፣ ሁለተኛ ደግሞ አንድ ነገር ከተወሰነ ማድረግ እንደሚቻል እና ከአትሌቶች በላይ ነው ወጣቶች ኢትዮጵያውያን በመላው ዓለም ያሉ ጥናትን ያሳያል። ኤርሚያስ አየለ በቀጣይ የቶኪዮና አቴንስ ማራቶንን ጨምሮ ከአበበ ቢቂላ ታሪክ ጋር የተገናኙ የማራቶን ውድድሮችን በተመሳሳይ በባዶ እግር ለመጨረስ አቅዷል። ከዚህም በተጨማሪ ከሰሜን አሜሪካ የኢትዮጵያን የስፖርት ፌዴሬሽን ጋር በመተባበር በጀምረው ዓመታዊው የአምስት ኪሎ ሜትር ሩጫ ውድድር ላይ የባዶ እግር ሩጫን የማካተት ህልም እንዳለው ማጋርቶናል። ግሩም ክንውን ኤርሚያስ፣ ሀብታማ አመሰግናለሁ። አድማጮች፣ አሁን ወደ ሳምንታዊው መደበኛ የስፖርት ዝግጅት ኬኔዲ አባተ ትናንት እሁድ መጋቢት አስር ከተደረጉ የማራቶን ውድድሮች መካከል አንዱ በሆነው በደቡብ ኮሪያ የሲውል ማራቶን ኢትዮጵያውያን አትሌቶች ከአንደኛ እስከ አምስተኛ ያለውን ደረጃ በመያዝ አጠናቀዋል። በዓለም አትሌቲክስ የፕላቲኒየም ደረጃ ያለውን ይህን ውድድር አትሌት አምደወርቅ ዋለልኝ ሁለት ሰዓት ከ አምስት ደቂቃ ከ27 ሰከንድ በማጠናቀቅ ድል ሲያደርግ ሽፈራው ታምሩና ሀፍቱ ተክሉ ደግሞ በቅደም ተከተል ሁለተኛና ሶስተኛ ወጥተዋል። በፈረንሳይ ሊል በተካሄደ የአምስት ኪሎ ሜትር ውድድር ደግሞ አትሌት ዮሚፍ ቀጀልቻ አሸንፏል። አትሌቱ ውድድሩን 12 ደቂቃ ከ50 ሰከንድ ያጠናቀቀ ሲሆን ባለፈው አመት የሀገሩ ልጅ በሪሁ አረጋዊ በ12 ደቂቃ ከ49 ሰከንድ ከያዘው የርቀቱ ክብረ ወሰን ሰዓት በ1 ሰከንድ ብቻ ነው የዘገየው። በትናንቱ የ5 ኪሎ ሜትር ውድድር ሌላው ኢትዮጵያዊ አትሌት ጥላውን በቀለ ሶስተኛ ሲወጣ፣ ኬንያዊው ሬኖልድ ኪፕሮሪ ሁለተኛ ወጥቷል። በዛው በሊል በተካሄደ የግማሽ ማራቶን ውድድር ደግሞ ኢትዮጵያዊው ገመቹ ዲዳ አንደ ሁለተኛ በመውጣት ሲያሸንፍ፣ ኬንያዊው ኤማኑኤል ኪፕሮፕ ሁለተኛ ወጥቷል። በአሜሪካ ሎስ አንጀለስ በተካሄደ የማራቶን ውድድር ደግሞ በወንዶች አትሌት ጀማል ይመር በአንደኝነት ሲያጠናቅቅ፣ ሌላኛው ኢትዮጵያዊ አትሌት የማነ ጸጋዬ ሁለተኛ ሆኖ ጨርሷል። ኬንያዊው ኪፕኮች ሶስተኛ የወጣ አትሌት ነው። በሴቶች ምድብ ደግሞ ከአንደኛ እስከ ሶስተኛ የወጡት ኬንያውያን አትሌቶች ናቸው። ጣሊያን ቻይናና ታይዋንን ጨምሮ በሌሎች አንዳንድ አገራትም በተካሄዱ ውድድሮች ኢትዮጵያውያን አትሌቶች በርካታ ድሎችን ማስመዝገብ ችለዋል። የኢትዮጵያ ብሔራዊ ቡድን ትላንት ከሩዋንዳቸው ጋር የአቋም መፈተሻ ጨዋታ አድርጎ አንድ ለዜሮ በሆነ ውጤት አሸንፏል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በተከናወነው በዚህ ጨዋታ የዋሊያዎቹ አማካይ ከነአን ማርክነህ በ83ኛው ደቂቃ ላይ ለቡድኑ ብቸኛዋን የማሸነፊያ ግብ አስቆጥሯል። ጨዋታው የተዘጋጀው ዋሊያዎቹ ከጊኒ ጋር ላለባቸው የአፍሪካ ዋንጫ ማጣሪያ ጨዋታ አቋማቸውን እንዲፈትሹ ለማድረግ መሆኑን የኢትዮጵያ እግር ኳስ ፌዴሬሽን ገልጿል። የፌዴሬሽኑ ፕሬዝደንት ኢሳያስ ጅራን ጨምሮ በርካታ የእግር ኳስ ቤተሰቦች ጨዋታውን በስታዲየሙ ተገኝተው ተከታትለዋል። በኮት ዲቯር አስተናጋጅነት ለሚካሄደው 34ተኛው የአፍሪካ ዋንጫ ኢትዮጵያ ከጊኒ ጋር የፊታችን መጋቢት 15ና 18 በሞሮኮ ራባት የማጣሪያ ጨዋታዋን ታደርጋለች። ለዚህ ጨዋታ የኢትዮጵያ ብሔራዊ ቡድን ከነገ በስቲያ ወደ ሞሮኮ እንደሚያቀና ታውቋል። ለአፍሪካ ዋንጫ የሚያልፉ ሀገራትን ለመለየት ለሚደረገው የማጣሪያ ጨዋታ ኢትዮጵያ በምድብ አራት ከግብጽ ማላ ማላዊና ጊኒ ጋር መደልደሏ ይታወቃል። በተጠባቂው የኤል ክላሲኮ ፍልሚያ ባርሴሎና ሲያሸንፍ፣ በእንግሊዝ ፕሪምየር ሊግ ደግሞ አርሰናል መሪነቱን ያሰፋበትን ውጤት አስመዝግቧል። ትናንት ምሽት የምንጊዜም ተቀናቃኙን ሪያል ማድሪድን በኑ ካምፕ ያስተናገደው ባርሴሎና የኤል ክላሲኮ ግጥሚያውን ሁለት ለአንድ በሆነ ውጤት አሸንፏል። ጨዋታው በተጀመረ በዘጠነኛው ደቂቃ ላይ የባርሳው ተከላካይ ሮናልድ አራዮ በራሱ መረብ ላይ ባስቆጠራት ግብ ጎብኚዎቹ መሪ መሆን ቢችሉም እረፍት ከመውጣታቸው በፊት አርባ አምስተኛው ደቂቃ ላይ ሰርጂ ሮ ሮቤርቶ ባለሜዳዎቹን አቻ አድርጓል። ጨዋታው አንድ እኩል በሆነ የአቻ ውጤት እስከ መጨረሻዎቹ ደቂቃዎች ቢዘልቅም የማታ ማታ ባርሳ የማሸነፊያዋን ግብ ዘጠና ሁለተኛው ደቂቃ ላይ በኬሲ አማካኝነት ማስቆጠር ችሏል። ባርሳ ጨዋታውን ሁለት ለአንድ በሆነ ውጤት ማሸነፉን ተከትሎ የላሊጋ መሪነቱን ወደ አስራ ሁለት ነጥብ ከፍ አድርጓል። በእንግሊዝ ፕሪምየር ሊግ ደግሞ አርሰናል ክሪስታል ፓላስን አራት ለአንድ በሆነ ውጤት በማሸነፍ ግን አለን። ለሳምንታዊ የስፖርት ዝግጅቱ የምሽቱ አስተናጋጃችሁ አሉላ ከበደ ከተቀሩ ባልደረቦች ጋር በዚህ የተሰናበትን። ሰላም፣ ደህና ደረው።